ዩናይትድ ስቴትስ በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም ናቸውም አስተያየቶች ሙሉ በሙሉ መሰረተ ቢስ ናቸው። በአዲስ አበባ የዩናይትድ ስቴትስ አምባሳደር ቃል አቀባይ ኒኮላስ በርኔጥ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይት ስቴትስ እጇን እንዳላስገባች የገለጸውን ጨምሮ ሌሎች ከምላሽ የተሰጠባቸውን አስተያየቶች እናስከትላለን። ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ታህሳስ 9 2011 ዓ ም አስተናጋጆች አሉላ ከበደና አዲሱ አበበነን፣ አቀናባሪያችን ብርሃን ኃይሉና የስርጭት መሀንዲሱ ኦንድሬስ ረገስ አብረ አብረናቸው ከምሽቱ ምሽቱ አራት ሰዓት እንቆያለን። አሁን የሰዓቱን የዓለም ዜና ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳላስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲሉ አዲስ አበባ የሚገኘው በኢትዮጵያ የአሜሪካ አምባሳደር ቃል አቀባይ አስታወቁ። ዩናይትድ ስቴትስ እጇን እንዳላስገባች ግልጽ ነው ብለዋል። የኤምባሲው ቃለ አቀባይ ኒኮላስ ባርኔት ለአሜሪካ ድምፅ እንደገለጡት ዩናይትድ ስቴትስ የኢትዮጵያን ሉዓላዊነትና ሕዝቧም የራሱን መሪዎች ለመምረጥ ያለውን መብት ታከብራለች። የጠቅላይ ሚኒስትር አብይን መመረጥ የምናየው በኢትዮጵያ ሕዝብ የቀረበ ጥያቄ ነጸብራቅ አድርገን ነው ሲሉም ቃለ አቀባዩ ጨምረው ተናግረዋል። ቀደም ሲል እንዳልነው በአብይ ርዕስ ዘገባው ይቀርባል። ዩኤንኤችሲአር ከሁለት ሚሊዮን በላይ ለሚሆኑ የደቡብ ሱዳን ስደተኞች ምርጃ የሁለት ነጥብ ሰባት ቢሊዮን ዶላር እርዳታ ተማጸነ። ስደተኞቹ በስድስት የጎረቤት ሀገሮች ውስጥ የሚኖሩት በአሳዛኝ ሁኔታ ሲሆን መሠረታዊ ፍላጎታቸውን ለማሟላት የሚያስፈልገው ገንዘብ እየተሟጠጠ መሆኑን ገልጠዋል። ሊሳሽ ላይን ከጄኔቫ ያደረሰችንን የዚህን አጭር ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል። አፍሪቃ ውስጥ ዛሬ ግዙፉ የፍልሰተኞች ቀውስ ያለው ደቡብ ሱዳን ውስጥ ሲሆን ያገኘው የገንዘብ እርዳታም በጣም ዝቅተኛ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር እንደሚለው ባለፈው ከተማጸነው 1 ቢሊዮን 400 ሚሊዮን ዶላር ያገኘው 38 ከመቶ የሚሆነውን ብቻ ነው። ለጋሾች ለቀጣዮቹ ሁለት ዓመታት ላቀረበው ተማጽኖ ጠቀም ያለ እርዳታ እንዲሰጡ ድርጅቱ ጠይቋል። ገንዘቡም ለስደተኞቹ አጣዳፊ ችግርና እነርሱን በማስተናገድ ላይ ለሚገኙ ድሃ ሀገሮች መርጃ እንደሚውል ዩኤንኤችሲአር አስረድቷል። በደቡብ ሱዳን ለአምስት ዓመታት የዘለቀውን አስከፊ የእርስ በርስ ጦርነት ለማቆም ባለፈው መስከረም የሰላም ስምምነቱ ከተፈረመ ወዲህ ግጭቶች መቀነሳቸውን ዩኤንኤችሲአር አስታውሷል። የኮሚሽኑ ቃል አቀባይ ቻርሊ የክስሊ ለአሜሪካ ድምፅ ሲናገሩ ያ የሰላም ስምምነት ከተፈረመ በኋላ ደቡብ ሱዳንን እየሸሹ የሚወጡ ነዋሪዎች ቁጥር በከፍተኛ ደረጃ ቀንሷል። በአሁኑ ጊዜ ሀገሪቱን ጥሎ የሚሸሱ ስደተኞች ቁጥር በወር ከሦስት እስከ አራት ሺህ ነው። ካለፈው ዓመት ጋር ሲነጻጸር በግማሽ ቀንሷል። በአጠቃላይ ግን ዩኤንኤችሲአር ሕዝቡ ወደ ቀድሞ መኖሪያ ለመመለስ ሁኔታዎች ሁሉ ይፈቅዳሉ ብሎ አያምንም። የክስሌ አክለውም ከፍተኛ ገንዘብ እጥረት በመኖሩ የረድኤት ድርጅቶች የሚሰጡትን የሰብአዊ አገልግሎት በስፋት ለመቁረጥ ተገደዋል። በምሳሌም ሲያስረዱ ዛሬ ግማሽ ያህሉ የደቡብ ሱዳን ሕፃናት ወደ ትምህርት ቤት መሄድ አይችሉም፣ ምክንያቱም የመምህራን የመማሪያ ክፍሎችና ቁሳቁስ እጥረት ስላለ ብለዋል። ዛሬ በደቡብ ሱዳን የታመሙትን ለመርዳት በቂ ሐኪም ነርስና መድኃኒት የለም። በገንዘብ እጥረት ምክንያት ኢትዮጵያ ውስጥ ለሚገኙ የደቡብ ሱዳን ስደተኞች ሲሰጥ የቆየው የምግብ እርዳታ እንዲቀንስ አድርጓል ሲሉም የዩኤን ኤች ሲአር ቃል አቀባይ ቻርሊ የክስሊ አብራርተዋል። ፕሬዚደንት ዶናልድ ትራምፕ ለቀድሞ ብሔራዊ ደህንነት አማካሪያቸው ማይክል ፍሌን መልካም ዕድል በማለት ዛሬ ማክሰኞ እንዳሰናብቷቸው ተሰማ። ትራምፕ ከቀድሞ የደህንነት አማካሪያቸው ጋር የተሰነባበቱት እርሳቸው በተመረጡበት በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት ላይ የተናገሩት የምስክርነት ቃል የሐሰት ነው ተብሎ በቀረበባቸው ውሳኔ ከመሰጠቱ አስቀድሞ መሆኑ ነው። ፕሬዚዳንት ትራምፕ ዛሬውኑ በትዊተራቸው ባስተላለፉት መልእክት ፍሌም በዚህ አጣብቅኝ ውስጥ ስለገቡበት የምስክርነት ቃል ምን ሊናገሩ እንደሚችሉ ለመስማት እቸኩላለሁ ማለታቸውንም አመልክተዋል። በቅርቡ ይፋ በተደረጉ ሁለት አዳዲስ ሪፖርቶች መሰረት ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ለመግባት ያደረገችው ሙከራ መጠኑ ሰፊ መሆኑን ቀደም ሲል ከተገመተው በላይም ነው ተባለ። ዩናይትድ ስቴትስ የስለላ ማኅበረሰብ የደረሰበትን ድምዳሜ መሰረት አድርገው በዚህ ሳምንት የወጡት ሁለቱ ሪፖርቶች እንዳመለከቱት እስከ 2016ቱ ምርጫ ፍጻሜ ድረስ የዘለቀው የሩሲያ ጣልቃ ገብነት እስከ መጨረሻው የዘለቀው አላማውን የሩሲያን መሆኑን ነው የሚያራምድ ፕሬዚዳንቱን ስልጣን ማውጣት ወይም ስልጣን ላይ መውጣቱን ለማረጋገጥ ሲባል ነው ይላል። በኦክስፎርድ ዩኒቨርሲቲ በኩል ይፋ የተደረገው ይህ ሪፖርት በበኩሉ ሁሉም ጣልቃ ገብነት የታይባቸው መልእክቶች ዋና ዓላማ ያደረጉት ሪፐብሊካን ፓርቲው፣ ይልቁንም ዶናልድ ትራምፕን በመርዳት ላይ የታቀዱ መሆናቸውን አመልክቷል። በተባበሩት መንግስታት ድርጅት ተሰናባቿ የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ፍልስጤማውያን የሰላሙን ስምምነት እንዲቀበሉ አሳሰቡ። ብትስማሙ ይበልጥ የምታተርፉት እናንተ ናቸው ሲሉም ተማጽነዋል። መራራውን ሐቅ መዋጫችን ሐቁ ወይም ወቅቱ አሁን ነው ያሉት ተሰናባቿ አምባሳደር ሁለቱም ወገኖች አትራፊዎች ቢሆኑም ፍልስጤማውያን ደግሞ የበለጠውን ያተርፋሉ ብለዋል። ለእስራኤል ግን ስምምነቱ ይበልጥ የሚያደላው ወደ ኪሳራ ነው ብለው ተናግረዋል። ኒክ ሄይሊ ይህን አስተያየት ዛሬ ማክሰኞ የሰጡት መካከለኛው ምስራቅን በተመለከተ በጸጥታው ጥበቃ ምክር ቤት ለመጨረሻ ጊዜ በቀረቡበት ወቅት መሆኑም ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጃፓን ወታደራዊ በጀቷን ለማሳደግ እንዲረዳ አዲስ የወጣውን የአምስት ዓመት እቅድ አጸደቀች። ይህ አዲስ ወታደራዊ በጀት የጸደቀው ጃፓን ከቻይናና ከሰሜን ኮሪያ የሚቃጣባትን ዛቻ ለመቋቋም እንደሆነም ተመልክቷል። በጠቅላይ ሚኒስትሩ ሺንዞ አቤ ካቢኔ ዛሬ ማክሰኞ በጸደቀው በዚህ በጀት የጃፓኑ መከላከያ ኃይል ዩናይት ስቴትስ ሰር የሆኑ አርባ ሁለት ኤፍ ሰላሳ አምስት ቢ ተዋጊ ጄቶችን እንደሚገዛ ታውቋል። ተዋጊ ጄቶቹ ከአየር በቀጥታ ቁልቁል ተምዘግዝገው ምድር ላይ የማረፍ ችሎታ ያላቸው መሆኑም ታውቋል። አዲስ የወጣው የጃፓን የመከላከያ ፖሊሲ በተጨማሪም ሁለት አሜሪካ ሰር ሚሳይሎችን ለመግዛት የሚያስችል እንደሆነም ታውቋል። በመጨረሻም የፖላንዱ ፕሬዝዳንት አንድሬዥ ዱዳ የዳኞች የጡረታ ዘመን ዝቅ እንዲል ተወስኖ የነበረውን መሻራቸው ተነገረ። በዚህም ዳኞች ቀደም ብለው በጡረታ እንዲገለሉ የቀረበውን ሕግ ማጽደቃቸው ታውቋል። የፕሬዚደንት ዱዳ መንግሥት ባሳለፈው ውሳኔ መሠረት የጠቅላይ ፍርድ ቤቱን ዋና ዳኛ ጨምሮ የአገሪቱ ጠቅላይ ፍርድ ቤት ሰባ ሦስት ዳኞች ቀደም ብለው በጡረታ እንዲገለሉ ሆነዋል ማለት ነው። ፖላንድና በሌላውም ዓለም የሚገኙ የሰብአዊ መብት ቡድኖች እንዲሁም የአውሮፓ ኅብረት የፍትህ ስርዓቱን ብቸኛ መብት ተጋፍተዋል ያሉትን የፖላንድ መንግስት ነቅፈዋል። የተወሰደው እርምጃ ሙስናን ለማስወገድ አስፈላጊ በመሆኑ ነው ይላል ገዢው ፓርቲ በበኩሉ በሰጠው ማብራሪያ። ይሁንና ፕሬዚዳንቱ የዳኞችን የዕድሜ ገደብ በመወሰን ያስተላለፉትን ውሳኔ ባለመደገፍ በብዙ ሺህ የሚቆጠሩ ተቃዋሚዎች ዛሬ ሰልፍ መውጣታቸው ታውቋል። አድማጮች ለሰዓቱ የዋለን የዜና ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ምሽቱ ወይም መደ ዕለቱ አብይ ርዕስ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ አስታወቀ። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ በሰጡት ቃል ዩናይትድ ስቴትስ የኢትዮጵያ ሉዓላዊነትና ሕዝቦቿ የራሳቸውን መሪ ለመምረጥ ያላቸውን መብት ታከብራለች ብለዋል። የጠቅላይ ሚኒስትር አብይን የኢህአዴግ መሪ ሆኖ መመረጥ የምናየውም በኢትዮጵያ ህዝብ የቀረበው ጥያቄ ነጸብራቅ አድርገን ነው ሲሉም ጨምረው ገልጠዋል። ትላንት በቀረበውና አሜሪካ በስም በተጠቀሰችበት ዘገባ ላይ የኤምባሲውን አስተያየት ባለማካተታችን አድማጮች ይቅርታ እንጠይቃለን። ቃል አቀባዩን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። በሳምንቱ መጨረሻ በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምፅ ሬዲዮ በተላለፈው ዘገባ መነሻነት ነው በአዲስ አበባ የሚገኙትን የዩናይትድ ስቴትስ ኤምባሲ ቃል አቀባይ ያነጋገርኩት። በህወሓት አመራሮች ሲገለጽ የቆየው የውጭ ጣልቃ ገብነት ጉዳይ አሜሪካን በስም እስከ መጥራት የተሄደበት ነው የመቀሌው መድረክ። በዚሁ መድረክ ጥናታዊ ጽሑፍ ያቀረቡት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን በአገሪቱ ለሚታየው የሰላም እጦትና አለመረጋጋት አንዱ ምክንያት የውጭ ጣልቃ ገብነት በእጅጉ መጨመር እንደሆነ ገልጸዋል። በስም የጠቀሱት አገር ግን የለም። የቀድሞው የህዋትና የኢህአዴግ አመራር አባል አቶ ስብሃት ነጋ ግን አሜሪካን በስም ጠቅሰዋል። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ሆነው በተመረጡበት የመጋቢት 2010 የኢህአዴግ ምክር ቤት ምርጫ እጇ እንዳለበትም ነበር ያብራሩት። የውጭ ጣልቃ ገብድነት ነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመህ ነበር። ሌሎችም የተቃወሙ አለ ተዋል ናም የተቃወመ አሜሪካ አይመርጥልንም ነው ይሄ የተባለው ከዚያ በፊት እነሱ ሲያስመርጥ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ አለበት። ዛሬ በጉዳዩ ላይ ምላሽ እንዲሰጡኝ የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አገራቸው በስም የተጠቀሰችበት ዘገባ የኤምባሲውን አስተያየት ማካተት እንደነበረበት በቅድሚያ አስታውሰዋል። ይሄም ሆኖ አሜሪካ ዶክተር አብይ እንዲመረጡ ለማድረግ ጣልቃ አለመግባቷን ነው ያብራሩት። ዩናይትድ ስቴትስ በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሠረተ ቢስ ናቸው። እንደነዚህ ዐይነት አስተያየቶች የኢትዮጵያን ሕዝብ ታማኝነትና ክብር የሚያሳንሱ ናቸው። ዩናይትድ ስቴትስ በመርህም ሆነ በተግባር የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። ጠቅላይ ሚኒስትር አብይ አሕመድ በኢህአዴግ ሊቀመንበርነት መመረጣቸውን የምናየው የዜጎች መብቶች ለሚከበሩበት አሳታፊ ዲሞክራሲና ሁሉም ተጠቃሚ ለሚሆንበት የኢኮኖሚ ድል በኢትዮጵያ ሕዝብ የቀረበው ጥያቄ ነጸብራቅ አድርገን ነው። የጠቅላይ ሚኒስትሩን የለውጥ ዕቅድም በእርግጠኝነት እንደግፋለን እንዲመረጡ ለማድረግ ግን የተጫወተው ሚና የለም። በመጋቢቱ የኢህአዴግ ምክር ቤት የምርጫ ሂደት የእኛ የምትሉት እጩ ነበራችሁ ወይ ለሚለው ጥያቄም ተከታዩን መልሰዋል። ኒኮላስ ባርኔት፣ በፍጹም። በኢትዮጵያ ያለን አጠቃላይ አካሄድ ጠቅላይ ሚኒስትር አብይ አህመድ ከመመረጣቸውም በፊት የነበረ ኢትዮጵያውያን የራሳቸውን እድል የሚወስኑበት አሳታፊ የፖለቲካ ሂደት አካል እንዲሆኑ መንገድ መፍጠር ነው። እናም የእኛ ሥራ አቅም በመገንባት ሁሉም ኢትዮጵያውያን በፖለቲካ ሂደቱ ተሳትፎ የሚያደርጉበትን ምህዳር መደገፍ ነው። የለውጡን ሂደት እየደገፍን ባለንበት በአሁኑ ወቅት እንኳን ሁሉም ኢትዮጵያውያን የዚያ ሂደት አካል መሆናቸውን ማረጋገጥ እንደሚያስፈልግ በተከታታይ እየተናገርን ነው። የእኛ ሚና ታዲያ ያንን ለማድረግ የሚያስችለውን አቅም በመገንባቱ ሂደት እገዛ ማድረግ ነው። እናም ዩናይትድ ስቴትስ በኢትዮጵያ የጠቅላይ ሚኒስትርነት ምርጫ ሂደት ምንም አይነት ሚና አልነበራትም። የዶክተር አብይን የለውጥ እርምጃዎች ግን እንደግፋለን ያሉት ኒኮላስ ባርኔት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አድማጮች፣ እስክንድር በዚሁ የህወት አመራር ክስ ላይ የተቃዋሚ ፓርቲ መሪዎችንም አነጋግረዋል። መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እና የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ በቅደም ተከተል የሰጡትን አስተያየት ለቅምሻ እናሰማ። የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ ፈረንጅ ጎንደር ሄዶ የጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየውም። ስለዚህ የውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ወይ ድሮ ኢትዮጵያ መንግስት የኖሩበት ብዙ ጊዜ ያልሰራ ተረት ነው። የናቢ መንግስት የትግልና የህዝብ በቃኝ ውጤት ናቸው በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንደውም እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው ያ ስራ ግን አላለቅም። ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው እስኪ ቀድመው ያሳዩን በውስጣቸው ተወሽቀው ያሉትን ህግ ሰብረው ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ። በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። ሁለቱም የፕሮፌሰር መረራም የዶክተር ብርሃኑ ነጋም ማስተያየት ነገ ይቀርባል። አድማጮች እንድትከታተሉ ከወዲሁ ጋብዘናል። በቀጣዩ ዘገባ ወደ ቤንሻንጉል እንሻገራለን። በቤንሻንጉል ጉሙዝ ማኦኮሞ ወረዳ ውስጥ በአልሚዎች እርሻ ቦታ በቀን ስራ ላይ ተሰማርተው እንደነበር የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው ለአሜሪካ ድምፅ ተናገሩ። ሰባቱ ታፍነው መወሰዳቸውን የቀሩ ሰባቱ ደግሞ ሸሽተው ጫካዋ መግባታቸውን ገልጠዋል። ንብረት የተዘረፈባቸው ባለቤት ባለ ሀብቶችም እንዳሉም ይናገራሉ። የክልሉ መንግስት የጸጥታ ዘርፍ ኃላፊ መረጃው እንደደረሳቸውና እየተጣራ መሆኑን ገልጠው በአካባቢው ጥቃት ያደርሳሉ ያሏቸው ታጣቂዎች በብሔር ወይም ዘውግ እየለዩ እንዳልሆነ ይናገራሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉሙዝ ክልል የ102 በእርሻ ስራ ላይ ከተሰማሩ አልሚዎች ላይ ከ62000 ሄክታር በላይ የእርሻ መሬት መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪኖች የጉምሩክን ሕግ እንዲያከብሩ መወሰኑን በተጨማሪም የእጣን ምርት በስፋት ይዘው ከነበሩ ባለሀብቶች 24ት ፕሮጀክቶችን መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢሳቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። አብዛኞቹም ከነኚህ ውስጥ ባለሀብቶቹ የትግራይ ተወላጆች ናቸው ይላሉ ኃላፊው። ጽዮን ግርማ ዝርዝሩን ይዛለች። በቤንሻንጉል ጉምዝ ክልል በማኦኮሞ ወረዳ ሸንሸባ በተባለች በአልሚዎች የእርሻ ቦታ ላይ በእርሻ ስራ ላይ ተሰማርተው እንደነበሩ የገለጹ ሁለት ሰዎች ለአሜሪካ ድምፅ የትግርኛ ዝግጅት ክፍል በስልክ እንደተናገሩት ከትላንት በስቲያ ታጣቂዎች ዝርፊያ መፈጸማቸውን ጠቁመዋል። በአካባቢው የእርሻ ስራ ላይ መሰማራታቸውን በመግለጽ ስማቸውን መናገር ያልፈለጉ አንድ ባለሀብት ጥቃቱ የተፈጸመው የትግራይ ተወላጆች ተመርጠው እንደሆነ ተናግረዋል። ካሏቸው የቀን ሰራተኞች ውስጥ ሰባት የትግራይ ተወላጆች ታፍነው መወሰዳቸውን፣ ሰባቱ ደግሞ ጫካ ውስጥ ተደብቀው እንደሚገኙ ጠቁመዋል። ጫካ ውስጥ መሆናቸውን በስልክ የገለጹት ለምለም የተባሉ አንዲት ሴት በበኩላቸው እርሳቸውና ሌሎችም ሰዎች ሆነው ጫካ ውስጥ ተደብቀው እንደሚገኙና ሁኔታውን ለፖሊስ በስልክ እንዳሳወቁም ተናግረዋል። የቤንሻንጉል ጉሙዝ ክልል የጸጥታ ጉዳዮችና አስተዳደር ኃላፊ አቶ ሙሳ አህመድ ስለ ሁኔታው እንደሚያውቁ ለአሜሪካ ድምጽ ገልጸዋል። እውነት ነው አው ክስተቱ ትክክል ነው። ዞሮ ዞሮ ግን ይሄ ክስተት ምንድን ነው ብለን ያየ ነው ያው እርምጃ ሊወሰድ የሚል ጣጫ መኖሩን ከሰሙ ሆዲ

ደማው ከሞ እንደዚህነት ሰዎችን ወስዶ እዛ አካባቢ የነበረው ንብረትን ዘርፎ አንዳንዲህም የነበረው እዛ አንዳንድ ነገሮች አቃጥሎ የሄዱበት እንትኖች ናቸው የነበሩ። ዞሮ ዞሮ ግን ክሰቱ ነበረ። ይህንንም መከላከያ ተከታተለው ነው ያለው። ጥቃቱ ደረሰብን የሚሉትና የጸጥታና የአስተዳደር ጉዳዮች ኃላፊ ጥቃቱን ያደረሱት ታጣቂዎች የኦነግን ባንዲራ የያዙ እንደሆኑ ይናገራሉ። አቶ ሙሳ በበኩላቸው ታጣቂዎቹ የድርጅቱን ባንዲራ የያዙ እንጂ ጥቃቱን ሲሰነዝሩ ግን ብሔር አይመ አያስመርጡም ይላሉ። ይህ ትኛም ብሔር ላይ ጥቃት ሲያደርሱ እንደነበሩ ነው። የኦሮሞ አመራር ላይ ጥቃት አድርሰዋል። የኦሮሞ ማህበረሰብም እንደዚህ ጥቃት አድርሰዋል። ባለፈው ካማሺ አንድ ኢንስፔክተር የተገደለ የኦሮሞ ኢንስፔክተር ስራ አስፋይ የተገደለ በእነዚህ ታቃቂ ነው። በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሔር ላይ ሰው ጥቃት ያደርሳል የሚለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ይህ ኢትዮጵያ ሰላም ምን የሚያደፈርሱ ናቸው ብለን ነው እስካሁን ድረስ የወሰድ ነው። በዚያ በኩል ነው። እኛ አሁን ትዚታችን በዛ ነው ያለው። በሌላ በኩል በዚህ ቦታ ላይ ጥቃት ያደረሱት ታጣቂዎች የኦነግን ባንዲራ ይዘዋል የተባለውን በተመለከተ የተጠየቁት የኦሮሞ ነፃነት ግንባር ማዕከላዊ ኮሚቴ አባል አቶ ቀጨላ መርደሳ ይህንን ያስተባብላሉ። ማወኮሞ ጠረፍ ነው። በቤንሻንጉል ጉምዝ ክልል ውስጥ ነው የኦሮሞ ነፃነት አካባቢ አይንቀሳቀስም። በነገራችን ላይ የኦሮሞ ነጻነት ሰራዊት በየትኛውም ቦታ በኦሮሚያም ቢሆን አሁን ተንቀሳቅሰው በማንም በመንግስት ሰራዊትም በማንኛውም አካል ላይ ጥቃት ለማድረስ ዓላማም እቅድም የለውም። ስለዚህ አሁን የኦሮሞ ነጻነት ግንባር ሰላማዊ ትግል ውስጥ ገብቶ በሰላም ሽግግሩን ለመካፈል ነው ወደ ሀገር የገባው። ስለዚህ የኦሮሞ ነጻነት ግንባርን በተለያየ መንገድ መወንጀል አላስፈላጊና ጤናማ ያልሆነ መሆኑ ከዚሁ መረዳት ይቻላል። በዛ አካባቢ እንቅስቃሴ የለንም የተባለው ነገርም የተፈጸመ ነገር የለም። አቶ ሙሳ ይህንን ከየት እንዳመጡት አላውቅም። እንደዚህ አይነት ድርጊት የለም፣ አይፈጸምም። የኦሮሞ ነጻነት ግንባር ለኦሮሞ ሕዝብ መብት ነው የሚታገለው። የኦሮሞ ኢንቨስተሮች ደግሞ የኦሮሞ ሕዝብ ትግል ጠላት አይደሉም። የኦሮሞ ሕዝብ ትግል አጋሮች ናቸው እንጂ ጠላቶች አይደሉም። የኦሮሞ ነጻነት ግንባር እንደዚህ አይነት እርምጃ ወስዶም አያውቅም። አቶ ሙሳ ደግሞ ለኦሮሞ ግለሰብም ሆነ ህዝብ ተሟጋች ሆኖ የሚቀርምበት ምክንያት የለም። በነገራችን ላይ የኦሮሞን ህዝብ እያፈናቀሉ ያሉት ከዛው ክልል በዛው ክልል ውስጥ የሚገኙ መስተዳደሮች ናቸው። የታወቀ ነው። እዛ ውስጥ ያሉት ሚሊሻዎች እና የደህንነት ሰዎች ናቸው አስታድቀው፣ አሁን ቅድም ከጠቀሻቸው ግለሰቦችና ቡድኖችም ጋር ሆነውም ሊሆን ይችላል። የኦሮሞ ህዝብ በመቶ ሺዎች ከኦሮሚያ እና ከቤኒሻንጉል ጉሙዝ ድንበር አካባቢ ከዛም ውስጥ እየተፈናቀሉ ለመሆናቸው ዓለም ያወቀው ነው። ስለዚህ ምናልባት እዛ እየፈጸሙ ያሉትን ወንጀል ወደ ኦሮሞ ነጻነት ግንባር ለማላቀቅ ፈልገው እንደሆነ ይሄ የሚያዋጣ አይሆንም ብለን ነው የምናምነው። በቤንሻንጉል ጉሙዝ ክልል ግጭት ከተቀሰቀሰ ወራት ተቆጥረዋል። በቀደሙት ተከታታይ ዘገባዎቻችን በክልሉ የተለያዩ ወረዳዎችና ቀበሌዎች የሚገኙ በዋናነት የኦሮሞና የአማራ ተወላጆች ተለይቶ በድምፅ አልባ መሳሪያ ጭምር በዘግናኝ ሁኔታ ግድያዎች ሲፈጸምባቸው እንደነበር የተለያዩ ነዋሪዎችን የአይንማኞችንና የመንግስት አካላትን ጠቅሰን ስንዘግ መቆየታችን ይታወሳል። በአምስት ወራት ውስጥ ብቻ ከአንድ ቤተሰብ ሰባት ሰው የተገደለበትን ጥቃት ጨምሮ ከሁለት መቶ ሰዎች በላይ መገደላል ቸውን ስንዘግብ መቆየታችን አይዘነጋም። የቤንሻንጉል ጉሙዝ ለዚህ ጥቃት መባባስ ምክንያቱ የሆነ ግን ባንዲራ የያዙ ታጣቂዎች የፈጠሩት ነው ሲል፣ በአንጻሩ ደግሞ ጥቃቱ የደረሰባቸው ሰዎች በከባድ መሳሪያ ጭምር የተደራጁ ታጣቂዎች በአንድ ጊዜ ከሰላሳና አርባ በላይ ቤቶችን እያቃጠሉ ግድያ መፈጸማቸውን ሲናገሩ መቆየታቸው አይዘነጋም። በተጨማሪም የገንዘብ ድጋፍ የሚደረግላቸው የቤንሻንጉል ጉሙዝ ተወላጆች በቀስትና በጦር ጭምር እየታገዙ በዘግናኝ ሁኔታ ዜጎችን መንገድ ላይ ያ ረዱ ጫካ ውስጥ እየጣሉ መቆየታቸውን ይህንንም የሸሹ ወደ 75 ሺህ የሚጠጉ ሰዎች ተፈናቅለው ነቀምት ከተማ እንደሚገኙ፣ እንደዚሁም ደግሞ በተደጋጋሚ የተፈናቀሉት ሰዎች ወደ ባህር ዳር እንዳቀኑ ስንዘግብ መቆየታችን ይታወሳል። በመጨረሻም የፌዴራል መንግስቱ በክልል ጣልቃ መግባቱ ስለታመነበት ጣልቃ ገብቶ ሁኔታውን ማረጋጋት መጀመሩን ከጥቂት ቀናት በፊት አስታውቋል። አቶ ሙሳ ፌዴራል ፖሊስ ከገባ ወዲህ ሁኔታዎች እየተረጋጉ መምጣታቸውንም ጠቁመዋል። በተለይ በመንፈስ ደረጃ ያለው ተስፋው ደሞክራሲ ሲሄደ የነበረው ክልሉ በተለይ በካማስና በማቆሙ የነበረው ነዋሪ አሁን ተስፋ አጭሮበታል። ይህንን እቅድም ለማውረድ ኦልሞስት ድርድር እቅዱ እየተዘጋጀ ነው ያለው። በአጭር ጊዜ ውስጥም በተለይ የሀገሪቱ መከላከያ እና ሌሎችም የፌዴራል ጸጥታ አካላት ክልሉ ጸጥታ አካላት እና አመራር ጋር በመሆን እንግዲ ወደ ማውረድ ላይ የውይቶች ተጀምሯል። ስለዚህ ይህንን መሄድ በአከዳይ ጊዜ ውስጥ የነበረው የመንገድ መዘጋት፣ ሌሎች በአካባቢ የነበሩ ስጋቶች ይወገዳል ብለን እናምናለን ማለት ነው። እና ከዚህ ጋር ታይቶ ክልሉ ጸጥታ ሁኔታ በተወሰነ ደረጃ ቢሆን ሳሌ ነገር አለ። በተለይ ውጥረቱ ትንሽ የመተንፈስ ሁኔታዎች ይስተዋል አሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉምዝ ክልል በእርሻ በዕጣንና በሙጫ ስራ ዘርፍ ላይ ከተሰማሩ አልሚዎች ላይ ከ62 ሺህ ሄክታር በላይ መሬት የእርሻ ቦታ መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክ ሕግን እንዲያከብሩ መወሰኑን ማለትም ወደ ጉምሩክ ተመልሰው ገብተው ቀረጥ እንዲከፍሉ ወይም ደግሞ መኪኖቹ እንዲወረሱ ለጉምሩክ ደብዳቤ መጻፉን በተጨማሪም ደግሞ የዕጣንን ምርት በስፋት በአንድ አካባቢ ላይ ይዘው ከነበሩ ባለሀብቶች ላይ 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደህንና መሬት አስተዳደር ቢሮ ኃላፊ አቶ ኢስሐቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። አጠቃላይ አፈጣጠማቸውን ስናይ ከጊዜ ወደ ጊዜ ወደ እርሻ ውስጥ ያልገቡና በጣም አፈጣጠማቸው ዝቅተኛ የሆኑ ከአርሶ አደር ጋር እኩል የእርሻ መሬት ወስዶ እንደገና መልሶ ለአርሶ አደሩ የሚሰራጭበት ሁኔታ ነው የነበረው። አጠቃላይ የኢንቨስትመንት ሁኔታው ይህን መነሻ በማድረግ ነው። አጠቃላይ አፈጣጠማቸው በጣም ዝቅተኛ የሆኑ እና ወደ ስራ በአግባቡ ያልገቡ ወደ መቶ ሁለት የሚሆኑ ሀብቶች ሙሉ በሙሉ መሬቱ እንዲሰረዝ ነው ያደረግነው። ሌላ ተጨማሪ ያደረግነው ምንድን ነው? እነዚህ ባለ ሀብቶች ወደ እርሻ ሲገቡ ከቀረጥ ነጻ የሚያስገቧቸው ማሽኔሪዎች አሉ። እነዚህ ከቀረጥ ነጻ ማሽኔሪዎች ያስገቡት ወደ ሰላሳ ሰባት ፕሮጀክቶች ናቸው። ለኤርሻ ኢንቨስትመንት ምክንያት በማድረግ ነጻ ማሽኔሪዎች እንዲያስገቡ የተደረገውና እነዚህን አጠቃላይ የገባ ማሽኔሪው ያው ባለሀብቱ ስራ ውስጥ ቀለል ሙሉ በሙሉ ከሰረዝ ነው። ከቀረጥ ነጻ የገባ ማሽኔሪ ደግሞ በደንብና መመሪያው መሰረት መጠየቅ ስላለበት አጠቃላይ ለፌዴራል ድገቶች ሚኒስትር ደብዳቤ እንዲጻፍ ነው አጠቃላይ ውሳኔ የተሰጠው በቦርድ ደረጃ። ሌሎቹም በተመሳሳይ ደረጃ በክልሉ ውስጥ በርካታ ቦታዎች በሂጣን ምርት አለ። ይህም የሂጣን ምርት በተወሰኑ ባለሀብቶች ብቻ ተወስዶ በአግባቡም እየለሙ አይደለም። ለራሳቸውንም ለአካባቢ በአግባቡ እየተጠቀሙ ስላልሆነ ይሄንን በጥልቀት ቦርዱ እየገመገመውና ይሄንን በተወሰኑ ባለሀብቶች ብቻ የተያዘው አንድ ባለሀብት ብቻ አንድ ሁለት ወረዳ ላይ እና ብዙ ቀበሌዎች ላይ ዝም ብሎ ይዞ የሚቀመጥበት ሁኔታ ስላለ ይሄንን እነሱ በአቅማቸው ልክ መስራት የሚገባ ብቻ በማስቀረት ሌላው ተነጥቆ ለሌላው አልሚ ባለሀብትና ለሌሎች በክልል ውስጥ ያሉ ወጣቶችን በማደራጀት እዛ ላይ እንዲሰማሩ ለማድረግ ነው አጠቃላይ ፕሮጀክቱ ትናንትና የተገመገመ ነው ና በ በተጨማሪም የክልሉ ኢንቨስትመንት ቦርድ ከትላንት በስቲያ በወሰነው ና ባስተላለፈው ውሳኔ መሰረት የተሳሳተ የባንክ ስቴትመንት በማቅረብ ከአንድ ሺህ ሄክታር በላይ መሬት ወስደው የነበሩ እንደዚሁም ደግሞ እየጨፈጨፉ ከሰል ሲያመርቱ የተገኙ ሶስት ባለሀብቶች በሕግ እንዲጠየቁ ቦርዱ መወሰኑን፣ ሰፋፊ መሬቶችን ተቀብለው በዱር እጣንና ሙጫ ዘርፍ የተሰማሩ ባለሀብቶች ደግሞ አስራ አራቱ ፈቃድን በመሰረዝ መሬቱ ለአልሚዎች እንዲሰጥ ለመሬት ባንክ ማስተላለፉን ከቀረጥ ነጻ የገቡት መኪኖች ማለትም 56 የእርሻ ትራክተሮችና 26 ፒካፕ መኪኖች ባሉበት እንዲታገዱ መወሰኑም ታውቋል። እንዲሁም ደግሞ በአፈጻጸማቸው ዝቅተኛ ደረጃ ላይ የሚገኙ 164 ባለሀብቶች ማስጠንቀቂያ እንደተሰጣቸው አቶ አብዱልቀድር ገልጸውልናል። ይህም ማለት ከአንድ ነጥብ አንድ ቢሊዮን ብር በላይ ከልማት ባንክና ከንግድ ባንኮች ብድር ወስደው ሲሰሩ የነበሩ 113 ባለሀብቶች ብድር አግቸውን በአግባቡ እየመለሱም እንዳሉ ያልሆነ የቦርድ አባላቱ ገምግመው የመጨረሻ ውሳኔ ላይ እንደደረሱ አቶ ይስሐቅ ገልጸውልናል ገልጸዋል። አቶ አብዱልቃድር ከነዚህ ባለሀብቶች አብዛኞቹ የትግራይ ተወላጆች እንደሆኑ ጨምረው ገልጸዋል። እኛ ክልል ላይ የተሰማሩት በብዛት የትግራይ ሰዎች አሉ፣ ያው በብዛት ማለት ነው። ከዛ ውጭ የአማራውም፣ የኦሮሚያውም የሁሉም የሀገራችን ብሄረሰቦች ናቸው እዚ ክልል ላይ ተሰማርቶ ስራ እየሰሩ ያሉት። አብዛኛው ግን በቁጥር የትግራይ ሰዎች ይበዛሉ። ነገር ግን አሁን ዛሬ ከሰጠታ ጋር ተያይዞ የሚባሉ ነገር እኔም አሁን ወደ አስራ አንድ ሰዓት አካባቢ ነው ይህን መረጃ የሰማሁት ከዋናው ከተማ ታች ያለው ዞን ወረዳ አካባቢ ነው ይሄ መረጃ። ተጨባጭነቱ ራሱ አላረጋገጥንም እንጂ ምንም ከውሳኔ ጋር የሚገናኝ ተገናኝ ነገር አይደለም። ይሄ ያው ተለያዩ ከጸጥታ ችግሮች ጋር ተያይዞ የሚከሰቱ ነገሮች እንደዚህ አይነት ነገሮች ይከሰታሉ። ክልሉ ጠረፋማ ከመሆኑ ጋር ተያይዞ አንዳንድ በጸጥታ ጉዳይ የሚከሰቱ ችግሮች አሉ እንጂ ከእኛ ውሳኔ ጋር የሚገናኝ ነገር የለም። የውሳኔያችን ያው ብሄርን መሰረት ያደረገ ውሳኔ አይደለም። የእኛ ውሳኔ አፈጻጸምን መሰረት ያደረገ ነው። ዝቅተኛ አፈጻጸም ሲያሳዩ ነበሩ ባለሀብቶች ሊሰረጉ ነው የተደረገው እንጂ ምንም ከብሄረሰብ ጋር የሚገናኝ ነገር የለም። አብዛኞቹ መሬቱን ከቤንሻንጉል ክልል ወስደው መልሰው ለአርሶ አደሮች በማከራየት ይሰሩ እንደነበር ገልጸው፣ ውሳኔ ላይ የተደረሰው ከአፈጻጸማቸው አንጻር እንደሆነ ገልጸውልናል። ጽዮንን ለዘገባዋ አመሰግናለሁ። ትናንት በሞያሌ ሰባት ሰዎች በኢትዮጵያ መከላከያ ኃይል መገደላቸውን የከተማዋ ነዋሪዎች ተናገሩ። የቦረና ዞን አስተዳደር በበኩሉ ግድያውን የግድያውን መንሴ ለማጣራት በሞያሌ ሰፍረው የሚገኙ የመከላከያ ኃይል አባላትን እያጠያየቀ መሆኑን ገልጿል። የዞኑ አስተዳደር ወታደሮቹ ግድያውን የፈጸሙበት ምክንያት እስካሁን አለመታወቁን ለአሜሪካ ድምፅ ተናግረዋል። ዛሬ በከተማዋ ያለው የመከላከያ ኃይል ታጣቂዎች እንዳይንቀሳቀሱ ማገዱም ታውቋል። ገልሞ ዳዊት ዝርዝሩን ይዟል። ላለፉት ዘጠኝ ቀናት የቆየውና በሶማሌ ክልል ታጣቂዎች እየተፈጸመ የሚገኘው የሞያሌው ጥቃት ዛሬ ጋብ ማለቱን ነዋሪዎች ተናግረዋል። በከተማዋ ሰፍሮ የሚገኘው የመከላከያ ኃይል ነፍት ይዘው የሚንቀሳቀሱትን ማስጠንቀቁን አንድ የከተማዋ ነዋሪ ይናገራሉ። ታጥቆና ወታደራዊ ልብስ ለብሶ በመኪና ከተማዋ ውስጥ በሚንቀሳቀስ ግለሰብ ላይ እርምጃ እንደሚወሰድበት የመከላከያ ኃይሉ እያወጀ ነው። ወታደሮች ከባድ መሣሪያ ታጥቀው በየሰፈሩ እየገቡ ታጣቂዎችን እየፈለጉ ነው። እኚሁ ነዋሪ ወታደሮቹ በቁጥጥር ያዋሉ ሰው እንደሌለ አክለው ገልጸዋል። ሌላኛው የሞያሌ ከተማ ነዋሪ የመከላከያ ኃይሎች ሰዎች የየዕለት ኑሯቸውን እንዲቀጥሉ በማሳሰብ ላይ መሆናቸውን ይናገራሉ። ዛሬ ያን ያህል ተኩስ የለም፣ ሰላም ነው። የመከላከያ ኃይሎችም ከተማዋ ውስጥ እየተዘዋወሩ ነዋሪዎች ወደ ቤታቸው እንዲመለሱ፣ ሱቆቻቸውንና የመንግሥት ተቋማትን እንዲከፍቱ ጥሪ እያደረጉ ነው። ጥቃት እንዳይሰነዘር የከተማዋ አውራ መንገድ የመከላከያ ኃይል ተቆጣጥሮ እንዳለ ነው ነዋሪዎች የሚናገሩት። ብዙ ሰዎች ግን ከተማዋን ለቆ ስለሸሹ ሞያሌ አሁን ሰው አልባ ከተማ ትመስላለች ሲሉ የከተማዋን ሁኔታ ገልጸዋል። አንድ ነዋሪ። ይህ በእንዲህ እንዳለ ትላንት በሞያሌ ዜሮ አንድ ቀበሌ በቀሌ ሞላ ሆቴል አካባቢ ሰባት ሰዎች በከተማዋ ሰፍሮ በሚገኙ የኢትዮጵያ መከላከያ ኃይል መገደላቸውን ነዋሪዎች ተናግረዋል። አንድ የሞያሌ ከተማ ነዋሪ ስለ ግድያው ይህንም ብለዋል። የመከላከያ ኃይል አባላቱ መጥተው ተኩስ ከፈቱት ተቀምጠው በነበሩ ሰዎች ላይ ብዙ ሰዎች ሕይወታቸው አለፈ። እስከ ማታ የሰዎቹን አስከሬን ማንሳት አልተቻለም ነበር። የመከላከያ ኃይሎች ስለ ከለከሉን የተጐዱትን ሰዎች ከቦታው ያነሳ ነው። ጠዋት ላይ ነው ሰዎቹ የተገደሉት፣ ደግሞ ያለምንም ምክንያት ነበር። ሟቾቹ ዛሬ መቀበራቸውም ታውቋል። በመከላከያ ኃይል በከተማዋ ነዋሪዎች ላይ የሚደርሰው ግድያ መደጋገሙን ደግሞ የተናገሩት ሌላ የሞያሌ ከተማ ነዋሪ ናቸው። ወታደሮቹ በዚህ ወር ብቻ ሶስት ጊዜ በነዋሪዎቻችን ላይ ጥቃት ፈጽመዋል። በታህሳስ 3 2011 ወደ መስጊድ ሲሄዱ የነበሩ ሰላማዊ ሰዎች ላይ ተኩሰው ዘጠኝ ሰዎች ገለውብናል ለዚያም አቤት ብለን ነበር። አሁንም በታሕሳስ 5 2011 በሞያሌ ፖሊስ ጣቢያ ላይ ተኵስ ከፍተው አራት የኦሮሚያ ፖሊስ አባላትና ሦስት ሲቪሎችን ገለዋል። ለዚህም በድጋሚ አቤት ብለን እያለን አሁንም ትላንት ማታ አዛዦቻቸው በመጡበት ወቅት በሰላማዊ ሰዎች ላይ ተኩሰው የሌሎች ሰባት ሰዎች ሕይወት አጥፍተዋል። ግድያውን የፈጸሙ የመከላከያ ኃይል አባላትን የአካባቢው አስተዳደር እንዲጠየቁ ያደረገ ነገር አለመኖሩን ነዋሪዎች ተናግረዋል። አቶ ደንጌ ቦሩ የቦርና ዞን አስተዳዳሪ ናቸው። ስለ ተፈጸመው ግድያ ተጠይቀው ቀጣዩን መልሰዋል። ትላንት በሞያሌ ስለ ተከሰተው ነገር በቦታው እንኳ ባልኖርም ሰባት ሰዎች መገደላቸውን መረጃ ደርሶኛል። ዛሬም የመከላከያ ኃይል ለምን ይህን ይፈጽማል በሚል ሁኔታውን ለማጣራት ከዞን አስተዳደር እንዲሁም ከመከላከያ ኃላፊዎች ጋር በማጣራት ላይ ነን። የተፈጸመው ወንጀል ግን በጣም የሚያሳዝን ነው። አቶ ዴንጌ ወታደሮቹ ለመንግድያውን እንደፈጸሙ ተጠይቀዋል ወይ ተብሎ ለቀረበላቸው ጥያቄ ምንም የታወቀ ነገር የለም። በአስተዳደራችን በኩል ያለው ነገር የተገደሉት ሰዎች መቀበራቸውን ነው መረጃ የደረሰኝ። በመከላከያ ኃይል አዛዦች በኩል ስንጠይቅ ግን በአካባቢው ስንደርስ ተኩስ ተከፈተብን የሚልና ሌላ ምንም ምክንያት ሊሆን የማይችል ሰበብ ነው የመለሱልን። አቶ ደንጌ ባለፈው ግንቦት ወር በሞያሌ በዜጎች ላይ ግድያ የፈጸሙ የመከላከያ አባላትም ለፍርድ አለመቅረባቸውን ነው የተናገሩት። በአካባቢው ሰላም እንዲሰፍን መንግስት የአስተዳደር ወሰን ጥያቄውን መመለስ አለበት ሲሉም አቶ ደንጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ተከታዩም፣ አድማጮች ከዚሁ ርዕሰ ጉዳይ ጋር ያቆየናል። በሶማሌ ክልልና ኦሮሚያን አዋሳኝ ያሉ አካባቢዎች ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ አካባቢ ሀያ አምስት ኪሎ ሜትሮች እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ለመግባት በዝግጅት ላይ መሆኑ ተገለጠ ይለናል ሙክታር ጀማል ያጠናቀረው ዘገባ። የሶማሌ ክልል ጸጥታ ቢሮ ኃላፊ አቶ አብዲ ሀሰን ለአሜሪካ ድምጽ በሰጡ ቃል በአካባቢው የሚታየው ችግር ለውጡን የማይቀበሉ አካሎች ያባባሱት ነው ይላሉ። ሙክታር ጀማል። አቶ አቶ አብዲያድል ሀሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በጣም አመሰግኖታለሁ። እኔም አመሰግናለሁ። አቶ አብዲያድል በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶቹ በአዲስ መልክ መቀስቀሳቸውን ነው ማህበረሰቡ እያነሳ ያለው። ይሄ ደግሞ ሞያሌ ላይ እና እንደዚያውም ሲናክሰል ላይ ነው። ይህም በተመለከተ ምን ያውቃል? የሶማሌ ክልል ብሔራዊ መንግስት የሁለቱ ብሔረሰቦች ግጭት በተደጋጋሚ የተመላለሰ ስለሆነ ሶማሌ ክልል መንግስት የፌዴራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌዴራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱም እንዲጠየቁ በተነጋገርነው መሰረት ዛሬ ምሽት መከላከያ ስራ ውስጥ ስራውን እየሰራ ነው በመካከላቸው ግጭት እንዲያስቆም እዛ ጦር ገብቷል ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል ለምሳሌ ይህንን ግጭት እየቀሰቀሱ ያሉት ከክልል አምስት የሚመጡ ሰዎች ናቸው የሚባል ነው ከክልል አምስት የሚመጡ ሰዎች የመንግስት አካላት ናቸው ወይ እናንተም አታውቁት ሌላ የታጠቀ አካል ነው ወይ የህዝብ ግጭት ነው ወይ ምንድን ነው የሚል ግምገማ ነው የእናንተ መንግስት ያለው ያኔ ሪፍረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎችና ወርዳዎች ሪፍረንደም ድምፅ ሰሰት አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማ ስር የሚተዳደሩ ቀበሌዎች ለኦሮሚያም ለሶማሌም ድምፅ አልተሰጠም ነበር እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንድ እና ሕገወጥ ንግድ እዛ አካባቢ ከኬንያ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ሕገወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት የሚሞክሩት በዛ የተነሳም ሁለተኛው የግጭቱ መንስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ በሶማሊያን ክልል አመራር የዛ አካባቢ ወረዳና ዞን፣ በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር፣ በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል። ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ህዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሱማሌ ሀይል ይወጋናል ሳይሆን የተደራጀ ጎሳ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጭ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንፃር የዚህ የውጭ ኃይሎች ለምሳሌ እንደ አሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል፣ በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው፣ ከኦሮሞ ጋር የሚዋጋ የሚባለው ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሀሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋገጥል የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ አንድ ፐርሰንት መረጋገጥ እችላለሁ። ከዛ አልፎም የግጭቱ ተሳታፊዎቹ በሁለቱ ብሔረሰብ ሚሊሻ ራሳቸውን የጎሳ ወይም የብሔሩ እያደራጃቸው እና ያስታጠቃቸው ሚሊሽያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨመረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ፣ ይህ ደግሞ ከስር መስመር ማለት ይህንን መረጋገጥን ይችላለው የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ። አቶ አብዲ በተለይ በሁለቱ ክልል ምክትል ርዕሰ መስተዳደሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድ እና ችግሮቹን ለመፍታት ተዋቅረው ነበር ግን እስካሁን በግልጽ ለህዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙም እምብዛም አይታይም። ከምን ደርሷል ይህ ኮሚቴ ይጠበቃል። የሁለቱ ርዕስ መስተዳድሮች የተናገሩትን ወይም ያቀዱትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅሩ ምን መሰለ በሁለቱም በኩል የታጠቁ ሀይሎችን ትጥቅ የማስፈታት ከዛ ቀደም ብሎ ደግሞ ሀያ አምስት ኪሎ ሜትር የታጠቀውን ሀይል ከከተማ ራቅ እንዲሉና እንዲወጡ ማድረግ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌደራል መንግስት መከላከያ ሰራዊት እና ፌዴራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው። ዋናው ይቅሩ የነበረው እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን። አቶ አብዲ አዲል ሐሰን የሶማሌ ክልል ፀጥታ ዘርፍ ቢሮ ኃላፊ ይህን ቃለመጠይቅ ከአሜሪካ ድምፅ ጋር በማድረጉ በአድማጮችም በጣም አመሰግናአመሰግናአቶሙካር። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዘገባዎችን ያጠናቀቅ ነው። ሁለተኛው አጋማሽ ከገባ ቆየ አስር ደቂቃ ሁለተኛው ቀዳሚ ዝግጅት የዛሬውን ዕለት በማስመልከት ነው። ዕለቱ አመታዊው የፍልሰት ቀን በዓለም ዙሪያ ለ18ተኛ ጊዜ የሚታሰብበት ነው። አሉላ፣ ይህን መነሻ አድርገህ አንድ ዝግጅት አዘጋጅተሃል አይደለም? ትክክል? በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ ም በአውሮፓውያን የቀን ስሌት በየአመቱ ታሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከ100 ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት አርባ ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። እለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ጽህፈት ቤት አቶ አለማየሁ ሰይፈ ስላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። እለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበትን እንደረደራለን። እንግዲህ በህዝነው አመት ያው ቅድም እንደጠቀስከው ሁለት መቶ ሀምሳ ስምንት ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውርን ይመለከታል። ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይንም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉት ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡ ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ ሁለት መቶ ሀምሳ ስምንት ሚሊዮን ማይግራንትስ አሉ ወይም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል አርባ ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው፣ በዓለም ዙሪያ ነው ይሄ እንግዲህ። ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን ሁለት ነጥብ ስምንት ሚሊዮን የሚጠጋ ሕዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው። ከዚህ ውስጥ እንግዲህ ወደ አርባ ሁለት በመቶ የሚሆኑት ካምፖች ውስጥ ናቸው፣ በተለያዩ ካምፖች ውስጥ። ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች ጋ ተጠግተው ወይም ተከራይተው ነው ያሉ። ይህን ስንመለከት ይሄ በአለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ በአለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ተብላ በዚህ ዓመተ ምሕረት መመዝገቧ ነው። ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል። አቶ አለማየሁ ኢትዮጵያ በአለም አቀፍ ሰፍ ደረጃ ከፍተኛ ቁጥር ያለው ሕዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል። በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል። ምናልባት የሁለቱንም ጭምር ይሆናል የገለጹት። ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው፣ ያለፈው ዓመት ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት ዓመት ነው ማለት ይቻላል። በሀገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ በሀገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን። እንግዲህ ዋነኛው አንደኛው መሰረታዊ የሆነ ምክንያት ግጭት ነው ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ ተፈጥሯዊ ክስተቶች ናቸው ሰዎች እንዲፈናቀሉ የሚያደርጉ በጎርፍ መጥለቅለቅ በድርቅ በመሳሰሉ ከአሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው። ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ሰባይ ብናይ ያ ሰዎች ማፍለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ ከሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ የተመዝግበው ሀገራቸው ያለው ሲቹዌሽን እስኪረካተ የሚቆዩባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ፣ ታርጌት እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስቱም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን። መነሻም መድረሻም መሻገሪያም ሀገር። መልካም አቶ አለማየሁ፣ የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ኅልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ዛሬም አልተቀየረም። አይኦኤም ድርጅታቸው ባወጣው መረጃ መሰረት ሶስት ሺ አራት መቶ ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ምን አይነት ይሄን ሁኔታ ለመቀልበስ የሚደረጉ ጥረቶች አሉ? ምን ይመስላል የመጪው አመትስ ተስፋ? እንግዲህ አንደኛው መጥፎ የሆነ ገጽታው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል በዚህ በህገ ወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ ሶስት ሺ አራት መቶ የሚለውን አሁን የህይወታቸው ያለፉ ሰዎችን ያየን እንደሆን በሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት ግን ያልተመዘገቡ ደግሞ ወደ የመን በበረሃ አካባቢ ሲጓዙ ደግሞ ብዙ ሰዎች ህይወታቸውን ያጣሉ ባለፈው ዓመት ብቻ ብናይ ከመቶ አምሳ ሺህ በላይ ሰዎች ወደ የመን እንደገቡ እና ደግሞ ከመቶ ሺህ በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የኛ መረጃ የሚያሳየው። በዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዦች ምን ያህል ችግር ሊያጋጥማቸው እንደሚችል፣ ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጽነው ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል። በዛው ልክ ደግሞ ኢትዮጵያ ካለፈው ዓመት ብቻ ከሁለት መቶ ሀያ ሺህ በላይ ተመላሾች ከሳውዲ ብቻ እንኳን መጥተዋል ወደ ሀገር። ስለዚህ ያንን ሁሉ ሰው ደግሞ መልሶም ስራ በማስያዝ መልሶ በማቋቋም ደግሞ ከፍተኛ ድጋፍ ያስፈልጋል። ስለዚህ እነዚህን ሁሉ ፈተናዎች ነው እንግዲህ በአንድ ላይ ይዞ የሚመጣው መደበኛ ያልሆነ ፍልሰት በምንመለከትበት ወቅት። አቶ አለማየሁ አሁንም በሌላኛው ጫፍ የሚታይ ጭብጥ አንስተዋል። ከስደት ተመላሾች ጉዳይ በዋናነት ድርጅታቸው አይ ኦ ኤም የሚሰራው ስራ መሆኑ ይታወቃል። ቀደም ብለው 220ሺህ ሰዎች ከሳውዲ አረቢያ ብቻ መመለሳቸውን ገልጠዋል። ተስፋ አድርገው የሄዱበት ቦታ የሚጠብቃቸው ፈተናና አብዛኞቹ የሚያሳልፉት አሰቃቂ ሁኔታ ወደ አገር መመለስን እንደ ምርጫ ቢያቀርብም የሚቀጥለው የህይወታቸው ምዕራፍ የሚያንኑ ያህል አሳሳቢ ነውና፣ በአገር ውስጥ ከፍ ያለ ግጭት ሁኔታ የሚታይበት ሰዓት እንደመሆኑ ለምሳሌ አሁን የጠቀሷቸውን ሁለት መቶ ሀያ ሺህ ሰዎች እጣ ብንመለከት ከሌሎች አካባቢዎችም ቁጥሩ የበዛ ሰው እንደተመለሰ ይታወቃል። ምንድን ነው በተጨባጭ በአሁኑ ሰዓት እነኚህን ተመላሾች ያሉበትን ሁኔታ የምታውቁት ነገር አለ? በሁለት መልኩ ነው ይህንን ማየት ያለብን። በአንደኛው ጎን አይ ወይም መልሶ ለማቋቋም ከተለያዩ ድርጅቶች ጋር አብሮ እየሰራ ተመላሾችን በመረጡት የስራ መስክ በተለያዩ ለጋስ ሀገራት በሚገኙ ድጋፍ መልሶ የማቋቋም ስራ ይሰራል። ነገር ግን አንደኛ ከፍተኛ የሆነ ቁጥር ስለሆነ ያለው፣ ሁለተኛ ለጋሽ ሀገራትም መሰላቸት አይነት ስሜት ስለሚያሳዩ ከፍተኛ ድጋፍ አያደርጉም እና ከሚመለሰው ቁጥር ጋር ሲተያይ መልሶ የሚቋቋመውን ሰው ብናይ ቁጥሩ አነስተኛ ይሆናል እና ፈተናውን ከባድ ያደርገዋል። ሰዎች ደግሞ አገር ለቀው ተመልሶ በሚመለሱበት ወቅት ባዶ እጃቸውን ነው፣ ተፈናቅለው ነው የሚመጡት፣ ወይም ተባረው ሊሆን ይችላል የሚመጡት። ስለዚህ አገር ቤት ሲገቡ ባዶ እጃቸውን፣ በፊት ከሄዱበት የበለጠ አስቸጋሪ የሆነ ሁኔታ ላይ ሊወድቁ ይችላሉ እና የበለጠ ድጋፍ ያስፈልጋቸዋል። በሌላ መልኩ ደግሞ ማህበረሰቡም ቀና እና ክፍት ልብ ይዞ ቀበል አለበት፣ እነዚህም ተመላሾች። ምክንያቱም ብዙ ጊዜ ሰዎች ውጭ አገር ሄደው ለስራ የሚጓዙትና ያንን ሁሉ አስቸጋሪ ሁኔታ የሚያልፉት ቤተሰቤ እንዲያልፍለት ለልጆቼ፣ ለእናቴ እያሉ ስለሆነ ማህበረሰቡ ለነሱ ብሎ የከፈሉትን መሥዋዕትነት ከግምት ውስጥ በማስገባት ተመላሾችን ፊት ባለመንሳት፣ በመንከባከብ በሙሉ አቅሙ መልሶ ማደራጀት፣ መልሶ መደገፍ ያስፈልጋል እንደሚያገባው አካል በመሆን ማህበረሰቡ ወገኑ እንደሆኑ አውቆ መልሶ ማቋቋም እንዳለበት ነው። እንግዲህ የሚሰማን መልክት የምናስተላልፈውም ይህንኑ ነው። መልካም። አቶ አልማየሁ ሰይፈ ስላሴ የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም የኢትዮጵያ ጽህፈት ቤት የህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያና ለጊዜው አመሰግናለሁ። እሺ በጣም አመሰግናለሁ፣ ይህንም እድል ስለሰጣቸው አድማጮች ፕሮግራማችን ይቀጥላል። ወደ ሌላ አንድ ሪፖርት እናልፋለን። በአንዳንድ የሰሜን አሜሪካ ከተሞች በመዘዋወር ትውልድ ኢትዮጵያ አሜሪካውያንን በማነጋገር ላይ የሚገኘው የአማራ ክልል ልዑካን ቡድን ባለፈው ቅዳሜ ሎስ አንጀለስ ካሊፎርኒያ ውስጥ የአማራ ማህበረሰብ አባላትን አነጋግሯል ይላል እዚያ የሚገኘው ዘጋቢያችን ዳንኤል አርጋው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግሥት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር በአቶ ገዱ አንዳርጋቸው የተመራ ቡድን ባሳለፍነው ቅዳሜ በሎስ አንጀለስና አካባቢዋ ከሚኖሩ የክልሉ ተወላጆች ጋር ህዝባዊ ስብሰባ አካሄዷል። የሃይማኖት አባቶችም ጉባኤውን በቃለ ቡራኬ ከፍቷል። የአማራ ክልላዊ መንግስት ፕሬዚዳንት አቶ ገዱ አንዳርጋቸው ባሰሙት የመክፈቻ ንግግር ላይ እንደገለጹት በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ በሚበዛው ህዝብ እየተደገፈና ህዝቡ ለውጡ እንዳይደናቀፍ በትኩረት የሚጠብቀው መሆኑን ገልጸው፣ በሌላ በኩል ለውጡ ጥቅማቸውን የሚነካባቸውና ይነካብናል ብለው የሚያስቡ የድሮ ስርዓት ናፋቂዎች ለውጡን ለማደናቀፍ የሚችሉትን ከማድረግ አልተቆጠቡም ብሏል። ለውጡን ለማደናቀፍ ከሚንቀሳቀሱባቸው መንገዶች አቶ ገዱ አንደርጋቸው እንደሚከተለው አብራርተዋል። ቸው መንገዶች ቀደም ሲል በህዝቦች መካከል ተፈጥሮ የቆየውን የእርስ በእርስ መጠራጠር በዋነኛ ግባትነት በመጠቀም ነው። ለምሳሌ አንዱ ህዝብ በሌላው ላይ ጠላት አድርጎ እንዲመለከት በማድረግ ወደ ግጭት ማስገባት ጥቃቅን ልዩነቶችን እየፈለጉ አጉልቶ በማውጣትና ወደ ግጭት መቀስቀስ፣ ርስ በርስ እንዲጋጭ የማድረግ ዜጎች ከስራቸውና ከመኖሪያ ቤታቸው ማፈናቀል፣ ርስ በርስ እንዲገዳደሉ በማድረግ ወሰት ከሁሉም በላይ በአገሪቱ ላይ በአገሪቱ ላይ ያለመረጋጋት መንፈስ እንዲሰፋ የሚያደርጉ የተለያዩ ፕሮፓጋንዳዎችን መዝራት የመሳሰሉት ይገኛሉ። ከዚህ በተጨማሪ ነባራዊ ችግሮችን በማራገብ ለውጡን በማደናቀፍ በታታሪነት እየሰሩ ይገኛሉ። የእኛ በዚህ በሀገር አሜሪካ መገኘትም አሁንም በሀገራችን እየተካሄደ ያለው የለውጥ እንቅስቃሴ በውጭ ሀገር የምትኖሩ ወገኖቻችን በምትችሉ ሁሉ በተደራጀ መንገድ እንድትደግፉት መግባባቱን ይበልጥ እንዲወለቱት ለማድረግ ነው። እንደሚታወቀው ከአራት ወራት በፊት ክቡር ጠቅላይ ሚኒስትር አቶ አብይ አህመድ የጥላቻን ግንብ እናፍርስ የፍቅር ግንብ እንገንባ በሚል መሪ ቃል ባደረጉት ጉብኝት የተፈጠረው መነሳሳት በዲያስፖራው እና በኢትዮጵያ መንግስት መካከል ለዘላላ የቆየውን የጥላቻ ግንኙነት የቀየረና በምትኩ ለአዲስ ግንኙነት መሰረት የጣለ መሆኑ ግልጽ ነው። አሁን በውጭ የሚኖሩ ወገኖቻችን ለውጡን ለመደገፍ ከፍተኛ መነሳሳት ፈጥረዋል። በርካታ ሀሳቦችን እያቀረቡ ይገኛሉ። የእኛ ጉብኝትም ይህንን የተጀመረውን የፍቅር ድልድይ ግንባታ ለማፋጠን የአማራ ማህበረሰብ አባላት የሚችሉትን ሁሉ እንዲያደርጉ መግባባቱን ለመገንባት ነው። እውነቴ ልንገራችሁ የአማራ ህዝብ ጥቅምና መብት በተሟላ ሁኔታ የሚከበርባት ኢትዮጵያ እውን ለማድረግ ማለትም ኢትዮጵያ ሁሉም ህዝቦች በኩልነትና በፍቅር ተቻችለው ተደጋግፈው የሚኖሩባት ኢትዮጵያ፣ ህዝቦቿ በህብረ ብሔራዊ ደምቀው ኮርተውና ተከባብረው የእርስ በርስ ተደጋግፈው በጋራ ወደፊት የሚገሰግሱባት ኢትዮጵያ፣ ማህበራዊ ፍትህ የነገሰባት፣ ሰላም የሰፈነባት የህግ የበላይነት እና የበለጸጉ ሀገሮችን ተርታ የምትሰለፍበት ሁኔታ ለመፍጠር ብዘ ትረበ ይህንን የመሰለ የተመቸ ጊዜ የለም። ይህንን የለውጥ እንቅስቃሴ በአግባቡ ተረተን ለውጡ የሚጠይቀውን ድጋፍ አድርገን ማሻገር ከቻልን ደረጃ በደረጃ የሀገራችን ችግሮች ይፈታሉ። አትጠራጠሩ። አሁን አሁን የሚያባላን የጥላቻ ዘር ተወግዶ በመጥቁ የፍቅር ዘር የሚበዛበትና ሁሉም የኢትዮጵያ ህዝብ ከፍቅር አዝመራ ተቋዳሽ የሚሆኑበት ዘመን ሩቅ አይሆንም የአማራ ዲሞክራሲያዊ ፓርቲ አዴፓ ከፍተኛ የሥራ አመራሮች ዶክተር አምባቸው መኮንን አቶ መላኩ አለበል እና አቶ ምግባሩ ከበደ በተሳተፉበት ህዝባዊ ጉባኤው ላይ ከተሳታፊዎች ጥያቄ ቀርበው ምላሽ ተሰጥቶባቸዋል ከመጣችሁ ጥቂት ቀናት አልፏቸዋል የተለያዩ ስቴቶች ሄዳችሁ ጥያቄዎች ተቀብላችሁም አድረስ ለማድረግ ሞክራችኋል። ጥያቄ ግን ከሀገር ተወክላችሁ እንደ መሪ ሆናችሁ ወደ አሜሪካን ሀገር ስትመጡ እርግጠኛ ነኝ ሚሽን አላችሁ። እኔ ጥያቄ ምንድን ነው፣ ያንን ሚሽናችሁን በምንድን ነው የምትለኩት? በተሰበሰበው ህዝብ ብዛት ነው? በተጠያቃችሁ ጥያቄ ብዛት ነው? ህዝቡ በክብር አነጋግሮ ስለተቀበላችሁና ስለሸኛችሁ ነው? ምን ሲሆን ነው ሚሽናችሁ? ምንድን ነው ሚሽናችሁ ተሳካ የሚባለው ስ ምን ሲሆን ነው? አላማችሁ ምንድን ነው የሚል ነው። እንግዲህ እንደተባለው እስካሁን ድረስ የአማራ ፖለቲካ ቀረንሲቲ በአሌ ፖለቲካ ምንለው በጣም አደገኛ ጣርቂ ውስጥ የገባ አመራሩ እንደዚሁ ጣርቂ ውስጥ የቆየ ስለነበር እንደዚህ ሰፊ ውይይት ለማድረግ ቀላል ነበር። እንደተባለው ብዙ ስልሞችን አሰባስበንና አከባይተን የምንሄድባቸው አጋጣሚዎች ብዙ ሰፊ ነበሩ። ስለዚህ የመጀመሪያው ነገር መግባባት ስለሆነ ለወክልሃልን የምንለውን ልታክልልሃልን የምንለውን የህብረተሰብ ክፍል መግባባት አንድ ሀሳብ ላይዝ ለአንድ አለማመኩ አስፈላጊ ስለሆነ ለመግባባት ነው የመጣ ነው። አላማችን ተሳካ፣ ተልኳችን ተሳካ የምንለው እናንተ የምታስቡት እኛ የምናስበው ተጠራርቦ የአማራና የሀገራችን የኢትዮጵያ ጥቅም ክብር ማስከበር፣ የህዝቦችን ነፃነት ማስከበር የሚያስችል የጋራ ቅርጫ ከያዝ ተልኳችን ተሳካ ብለን እናስባለን። አብረን በመስራት አብረን በመስራት በአንድ አቋጫ ለብር ኳስ ከተስማማን ተልኳችን ተሳካ ሚሽናችን ተሳካ እንላለን ስለዚህ ወደፊት የመስራት በምናስበው ስራ መነሻ የሚሆነን የጋራ ስምምነት ለመፍጠር ነው የወና ነው በውይይቱ ማጠቃለያም የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው ሀገራዊ ትስስርን ለመፍጠር በአማራ ስም የተደራጁ አካላት ጋር በሚያግባቡን ስራዎች ላይ በጋራ እንሰራለን ብለዋል ይህንን አይነት የመቀራረብ መንፈስ እየፈጠር የተሻለ ስራ ለመስራት በጠቅላላ ለውጡ አገር ደረጃ በሁሉም አካባቢ በሁሉም ክልሎች እንዲካሄድ እንዲጠናከር አገራዊ ትስስር እየተጠናከረ እንዲሄድ አማራም ተደራጅቶ የበኩሉ ሚና ይወጣል። እኛ ያንን ለመምራት ዝግጁ መሆናችን እንገልጻለን። እንደገና በአማራ ስም የተደራጃቸው ድርጅቶች ጋር በሚያግባቡ ነገሮች አብረን ለመስራት በእኛ በኩል ሙሉ ዝግጅት ማለት ቁርጠኝነቱን ያለን በሚያለያዩ ጉዳዮች ደግሞ ተከባብረን ልንቀጥል እንችላለን። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። የሎስ አንጀለሱን ዘጋቢያችንን ዳንኤል አርጋውን ለዘገባው እናመሰግናለን። አድማጮች ቀደም ባለው ዘገባችን የዛሬውን የዓለም ፍልሰት ቀን ተንተርሶ የተሰናዳ ዝግጅት ሰፋ ያለ ውይይት ነው ከአዲስ አበባው የድርጅቱ ቃል አቀባይ ጋር ያደረግ ነው። በድረገጻችንና በፌስቡክ ገጻችን ላይ ሙሉን ቃለ ምልልስ ታገኛላችሁ። አሁን ወደ ማጠናቀቁ ልናመራ ነው። ሙዚቃ የሙዚቃ ነው። ሰአቱ አዲሱ ሰአት አልነበረ ነው የእኔ ሀሳብ ይላል ለዚህ ምድር ብትተጋገዙ ምን ይመስላል? ግርምሽ ይገለኛል። ግርማ ነጋሽ የኔ ሀሳብ ወዳጃችን ነው። በጣም የጥንት እውቅ ድምፃዊ ግሩም። የእኔ ሀሳብ ወደ ሌላ ሀሳብ ከመውሰዱ በፊት በዚሁ እንሰናበታ። ሰላም ደህና ደሩ። የትግርኛው ፕሮግራም ይቀጥላል ከኛ በኋላ። see radio